the የፓርቲውን ሊቀመንበር ብሎም የሀገሪቱን ጠቅላይ ሚኒስትር የሚመርጠው የኢህአዴግ ምክር ቤት በመጪው ሳምንት መጀመሪያ እንደሚሰበሰብ ተገልጿል። እየተካሄደ ያለውን የሥራ አስፈጻሚ ኮሚቴ ስብሰባ አስመልክተው ለመንግሥት የመገናኛ ብዙሃን አስተያየት የሰጡት የኢህአዴግ ምክር ቤት ጽሕፈት ቤት ኃላፊ አቶ ሽፈራው ሽጉጤ ናቸው። የኢህአዴግ አባል ድርጅቶች ማን መመረጥ እንዳለበት ለመግባባት የሚሞክሩት ከምክር ቤቱ ስብሰባ በፊት ነው ሲሉ ለአሜሪካ ድምፅ ያብራሩት ደግሞ የገዥ ፓርቲ የቀድሞ አመራር አባል አቶ ገብሩ አስራት ናቸው። እስክንድር ፍሬው ተከታዩን ዘገባ ልኳል። የገዢው ፓርቲ ኢህአዴግ ሊቀመንበርና የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ የስልጣን መልቀቂያ ካቀረቡ ከሳምንታት በኋላ ተተኪያቸው ሊመረጡ ቀኑ የተቃረበ መስሏል። ለጊዜው ግን የመጨረሻቸው ሊሆን የሚችለውን የኢህአዴግ ስራ አስፈጻሚ ኮሚቴ ስብሰባ በሊቀመንበርነት እየመሩ ነው። የዚህኑ የስራ አስፈጻሚ ኮሚቴ ስብሰባ አስመልክተው የተናገሩት የኢህአዴግ ምክር ቤት ጽህፈት ቤት ኃላፊ አቶ ሽፈራው ሽጉጤ የምክር ቤቱ ስብሰባ በመጪው ሳምንት መጀመሪያ እንደሚጀምር አስረድተዋል። የግንባሩ ስራ አስፈጻሚ ኮሚቴ በተለያየ ደረጃ ያቋቋማቸውን ኮሚቴዎች የስራ እንቅስቃሴ በመገምገም ለኢህአዴግ ማዕከላዊ ኮሚቴ የሚያቀርበውን ሪፖርት እንደሚመለከትም ጠቁመዋል። በሚቀጥለው ሳምንት መጀመሪያ ስብሰባ የሚጀምረው የኢህአዴግ ምክር ቤት ደግሞ ሪፖርቱን ከገመገመ በኋላ የተፈጠረውን የአመራር ክፍተት እንደሚያሟላ ነው ያስረዱት። እናም የግንባሩ ቀጣይ ሊቀመንበርና የአገሪቱ ጠቅላይ ሚኒስትር በመጪው ሳምንት እንደሚታወቁ ነው የጠቆሙት። የአረና ትግራይና የመድረክ አመራር አባል የሆኑት አቶ ገብረ አስራት ቀደም ሲል የኢህአዴግ ከፍተኛ አመራር አባል በመሆን አገልግለዋል። እርሳቸው እንደሚሉት አራቱ የኢህአዴግ አባል ድርጅቶች ቀጣዩ ሊቀመንበርና የአገሪቱ ጠቅላይ ሚኒስትር ማን መሆን እንዳለበት ለመግባባት የሚሞክሩት በሚቀጥለው ሳምንት ከሚጀመረው ስብሰባ በፊት ነው። የሚመረጠው እዛው ምክር ቤት ውስጥ ነው፣ ግን አስቀድሞ መግባባት ያስፈልጋል። በተለይ አሁን ባለበት ሁኔታ ድርጅቶቹ ምሽጉች አላቸው፣ መራራ ግም ያላቸው ስለሆነ መግባባት መጋባት ይፈልጋሉ። ማለት ይነጋግራሉ። ማንን እንደሚመርጡ ተነጋግረው ነው የሚገቡት። እንደ ድሮው እንዲሁ በየግላቸው የሚመርጡት ሁኔታ የለ። ምክንያቱም ማን መሪ ይሆናል የሚለው ጉዳይ አሁን አነጋጋሪም ነው፣ አወዛጋቢም ነው እና አሁን ያሉበት ሁኔታ የተለየ ነው። ከድሮ ድሮ የሚመረጠው መሪ ያው ይታወቅ ነበር፣ ጎልቶ የወጣ ነበር። አሁን ይሄ ባልሆነበት እና በድርጅቶች መካከልም መግባባት በሌለበት ሁኔታ ተነጋግረው ና ተስማምተው ጨርሰው ነው የሚገቡት። ከዛ በኋላ ድምጽ መስጠት ነው። ሰላሳ ስድስቱ የስራ አስፈጻሚ ኮሚቴ አባላት እንግዲህ በሌሎች እርሶች ላይ እስካሁን እየተነጋገሩ እንደሆነ አቶ ሽፈራው የገለጹት በእርግጥ በግምገማው ውጤት ላይ ግን አሁን ወደ ኢህአዴግ ምክር ቤት ስብሰባ ስንሄድ በሚቀጥለው ሳምንት መጀመሪያ ማንን ሊቀመንበር አድርገን እንምረጥ የሚለው ላይ አይነጋገሩም። በእርስዎ እምነት አይነጋገርም። እኔ እስከማውቀው ድረስ ነው የነበረው አሰራር። በዚህ ጉዳይ ላይ አይነጋገርም። ግን ደግሞ ማን ምን ሰራ ከውሳኔያቸው አንጻር ከነበራቸው እቅድ አንጻር ምን እንቅስቃሴ ያደረገ ሊነጋገር ይችላሉ። በድርጅት ደረጃ ማለት ነው። በግለሰብ ደረጃ ግን ይህን የሚነጋገር አይደለም። እንዲያውም ከዚህ ስብሰባ ውጭ ነው ነገሩ የሚያልቀው እንጂ በዚህ ስብሰባ የሚያልቅ ነገር አይኖርም ነው ያልኩ ነው ያለው። ግን ከውጭ ግን ይመካከራሉ ማንን እንደሚመርጡ ድርጅት ለድርጅት አሁን ባለበው አካሄድ ማለት ነው። በዚህ ስብሰባ ግን እቅዶችን አፈጻጸማቸውን ነው የሚናገሩ እንጂ ማን ይሁን የሚለው አይነጋገሩም በአሁን ጊዜ። የአስቸኳይ ጊዜ አዋጁ የጸደቀበትን የፓርላማ ስብሰባ ተመልክተዋል። እርግጠኛ ነኝ አቶ ገብሩ እንግዲህ ሰማኒያ ስምንት የሚሆኑ የኦህዴድ ተመራጮች ተቃውመዋል። ሰባት የሚሆኑ ድምጸት አቅቡ አድርገዋል። በእርስዎ እምነት ያ የኦህዴድ አቋም ነው የፓርላማ አባላቱ በግላቸው የወሰዱት ነው? እንዲህ አይነቱ ነገር የአሁን የጠቅላይ ሚኒስትሩ ድምፅ አሰጣጥ ላይ ሊንጸባረቅ አይችልም ወይ? ከዚህ አንጻር ምን ይጠብቃሉ እርስዎ? እንግዲህ ከኢህአዴግ አሰራር ስናየው ይሄ ነገር የግላቸው ነው ብሎ መናገር አይቻልም። ምክንያቱም እንደሚታወቀው እያንዳንዱ የድርጅት አባል እንኳን በፓርላማ ያለ እና በሌላ ማላ ያለ ላይ የተወሰነውን የግዴታ መፈጸም አለበት የሚለው ነው። ጥሩ የሆነ ማዕከላዊነት ወይ ጥርናፈ የሚሉት ይሄ ነው የሚሰራው። እንግዲህ ሲሰራበት የቆየ ይሄ ነገር ነው እና የሆነ ግለሰብ ግለሰብ ጭምር እንኳን ይህን ያህል ቁጥር ያላቸው ሰዎች ግለሰብም ቢሆን ነገር ይሄ ነው የሚያሳየው። ይሄ ሆኖ ግን እነዚህ እንግዲህ ያሰነግጡም ሊሆኑ ይችላሉ፣ ወይ ደግሞ በድርጅቱ በተፈጸመው አለመግባባት ምክንያት በተፈጠረው አለመግባባት ምክንያት እንደ የፍላጎታችን ሄድ ብለውም ተስማምተው ሊሆኑ ይችላሉ። ፓርላማ ውስጥ አቶ ገብሩ የአሁኑ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በዚህ መንገድ ለኢህአዴግ ምክር ቤት ሲቀርቡ መቶ ሰባ አንድ ወይ መቶ ሰባ አባላት ነበሩ በዛ ስብሰባ ላይ የተገኙት። ከመቶ ሰማንያው አቶ ኃይለማርያም መቶ ሀምሳ አንድ ድምጽ አግኝተው ነበር የተመረጡት። ቀጣዩ ጠቅላይ ሚኒስትር እንደዚህ በጣም አብላጫ በሚባል ድምፅ ይመረጣል ብለው ይገምታሉ? ከዚህ አንጻር አሁን ካሉት ሁኔታዎች አንጻር ነው በጠባብ ልዩነት የሚያልፍ ነው ብለው ነው የሚገምቱት? እኔ የሚመስለኝ ቢያንስ ሶስት ድርጅቶች ሊስማሙ ይችላሉ የሚል ግምት አለኝ። ሶስት ድርጅቶች ሊስማሙ ይችላሉ የሚል ግምት አለኝ። ስለሆነም የሶስት አርባ አምስት እና ዘጠና እና አርባ አምስት መቶ ሀያ ምናምን ድምፅ ሊያገኝ ይችላል አንዱ ተወዳዳሪ ስገምተው ማለት ነው። በዚህ ግምገማቸው ሂደትም ተወዳዳሪ ለማቅረብ ድርጅትም ሊተ ይችላል። ሁኔታውን አይቶና በርከት ያለ ድምፅም የሚገኝበት ሁኔታ ሊኖር ይችላል የሚል ምክንያቱም ልክ የሚሄድ ሆኖ አይታየኝም። ቢያንስ የሶስት ድርጅቶች ድጋፍ ሲያገኘ ጠቅላይ ሚኒስትር ነው የሚኖረው፣ ቢያንስ ማለት ነው። ስለዚህ የሶስት እንግዲህ አርባ አምስት ጊዜ ሶስት ሊያገኝ ይችላል የሚል ግምት አለኝ፣ ቢያንስ ማለት ነው። ሁለት ወይም ከዚያም በላይ እጩዎች እንግዲህ ሊቀርቡ የሚችሉበት እድል አለ ብለ ይገምታል። አንዱ እንዲሁ ለቁጥር የሚቀርበው ነው እንጂ የሚመረጠው አስቀድሞ ይወሰናል ብ የሚመረጠው ይወሰናል እና እንዲሁ በግልጽ በኢህአደግ አካሄዱ ከብዶ የተለየ አጀንዳ አስቀምጦ ተወዳድሮ ተፎካክሮ ዲቤት አድርጎ የሚመረጥ እኮ አይደለም። ይሄን ንብረት ካለ አንድ ድርጅት ሁሉም ድምጻቸውን ለዛ ነው የሚሰጡት በሚስጥር ቢሆንም የሚሰጡት ድምጽ ግን እንመጠዋ ያለትን ወገን ነው የሚመርጡና ይሄ ነው አካሄዱ ማለት ነው። አካሄዱ ይሄ ነው እንጂ ተፎካክረው ሶስት ተፎካክረው ያላቸው አጀንዳ ያላቸው ማኒፌስቶ አቅርበው የሚወዳደሩም አይደለም። እንደዚህ አይደለም አካሄዱ። በእናት ድርጅት የፈለገው ነው የሚመርጡ ሁሉ። እስካሁን በልምድ እንደሚታየው የኢህአዴግ ሊቀመንበር ሆኖ የሚመረጠው ሰው ከአራቱ አባል ድርጅቶች ከሆዴድ፣ ከህወሓት፣ ከብአዴን እና ከደኢህዴን የአንዱ ሊቀመንበር የሆነ ሰው ነው። አሁን የአካሄድ ሊቀየር ይችላል ብለው ይገምታሉ ወይስ በዛው አካሄድ ነው የሚቀጥለው? አይቀየርም። ምክንያቱም ትርጉም አለው ሊቀመንበር መሆን እኮ። እንግዲህ በኢህአዴግ አካሄድ ፓርቲውና መንግስት አንድ ናቸው። አንድ ናቸው። ይሄ ነው መታየት ያለበት ለስሙላ መንግስት ይባላል እንጂ ፓርቲው ነው የሚመራው፣ በቀጥታ የሚመራው ፓርቲው ነው። ስለዚህ የፓርቲው ሊቀመንበርነት ስልጣን ያላገኘ ሰው ጠቅላይ ሚኒስተር ለመሆን ያልሆንም ጠባ ነው። አይሆንም። እንግዲህ በአሰራር የሚገለግል ነገር የለም፣ ግን ልምዱ ግን የኢህአደግ ይሄ ቁጥጥሩ ሁኔታ ስለሆነ ዋናው ጉዳይ የመቆጣጠር እና ይሄ ዲሞክራቲክ ሴንትራሊዝም ወይ ጥርናፍ የሚሉት ነገር ስለሆነ ዋናው ጉዳይ የሁሎትን ፓርቲውን እና መንግስቱን ያልተቆጣጠረ መሪ ሊኖር አይችልም። በኢህአደግ አካሄድ ማለት ነው። በኢህአደግ አካሄድ እና አሰራር እና መንግስቱን አድርጎ የሚቆጣጠር የፓርቲ ሊቀ መንበር ይሆናል፣ የሀገሪቱ ጠቅላይ ሚኒስተር ይሆናል፣ ጠቅላይ አዛዥ የጦሩም ይሆናል። ስለዚህ ስልጣን ያደላለ ካልያዘ ያዘ አቤታዊ ዲሞክራሲ የሚባል ነገር የለም። ባለፈው እሁድ የተጀመረውና ዛሬ ለስድስተኛ ቀን የቀጠለው የኢህአዴግ ስራ አስፈጻሚ ኮሚቴ ስብሰባ እስካሁን ያተኮረው ባለፈው ታህሳስ በተደረገው ስብሰባ ውሳኔ ላይ መሆኑን አቶ ሽፈራው ሽጉጤ ገልጸዋል። በዚህ የታህሳስ ወር ውሳኔ መሰረት በየብሔራዊ ድርጅቶቹ የተካሄዱትን ዝርዝር ግምገማዎች እየፈተሸ መሆኑንም አስታውቀዋል። የእስካሁኑ ሂደትም አዎንታዊ ሁኔታዎች የተንጸባረቁበት መሆኑን አብራርተዋል። እስካሁን ባለው ግምገማ በጣም ጥሩ የሚባል በተቀመጠው አቅጣጫ መፈጸሙን በዝርዝር የፈተሸና በብሔራዊ ድርጅቶቹ መካከልም ሆነ በግንባሩ ጠንካራ የአመለካከትና የተግባር አንድነት ሊፈጥር የሚችል ዝርዝር ፍተሻ ነው የተደረገው። ስለዚህ በጣም ጥሩ በሆነ መንገድ እየሄደ ያለ ስብሰባ ነው የተከናወነ ያለው ማለት ነው። ከአራቱ የኢህአዴግ አባል ድርጅቶች ሊቃነ መናብርት ከኦህዴዱ ዶክተር አብይ አህመድ፣ ከብአዴኑ አቶ ደመቀ መኮንን፣ ከህወሓቱ ዶክተር ደብረጽዮን ገብረ ሚካኤልና ከደኢህዴኑ አቶ ሽፈራው ሽጉጤ አንዳቸው ቀጣዩ የኢትዮጵያ ጠቅላይ ሚኒስትር እንደሚሆኑ ነው የሚጠበቀው። አሁን እየተካሄደ ያለው የስራ አስፈጻሚ ኮሚቴ ስብሰባ ይዘትና የግምገማ ውጤት ይህንን ሊወስን እንደሚችል የግንባሩ የቀድሞ አመራር አባል አቶ ገብሩ አስራት ያምናሉ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ